በአፋር ክልል ዞን አራት አካባቢ ከሳምንት በፊት በተፈጠረው ወታደራዊ ግጭት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር ሰባ አምስት ሺህ እንደደረሰ የክልሉ የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ሕዝብ ለሰብአዊ ቀውስ ይዳረጋል የሚል ስጋት አለው ጽህፈት ቤቱ። መስፍን አራጌ ተከታዩን ዘገባ አድርሶናል። በአፋር ክልል ዞን አራት ፈንቲ ረሱ አካባቢ ከህወሓት ጋር እየተካሄደ ነው የተባለው ወታደራዊ ግጭት ሳምንት ያለፈው ሲሆን እስካሁን ከስድስት ወረዳዎች ሰባ አምስት ሺህ የሚደርሱ ሰዎች መፈናቀላቸው እና የክልሉ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ መሐመድ ሁሴን ለአሜሪካ ድምጽ ሬዲዮ ያስረዱት። ፈንቲ ረሱ ወይም ዞን አራት በተለምዶ የሚባለው ዞን አራት ወረዳ ሙሉ ለሙሉ አንድ ወረዳ በክፍል የተፈናቀለበት ሁኔታ አለ። ስድስተኛ ደግሞ የጭፍራ ወረዳ ክፍል ቀበሌዎች ደግሞ እንዲሁ የተፈናቃይ ቁጥር ያለበት ወረዳ ነው። በአጠቃላይ ዘጠኝ የመጠለያ ጣቢያ ላይ ተፈናቃዮች ያሉበት ሁኔታ ነው ያለው። በቁጥር ከተገለጹት ተፈናቃዮች ባለፈ ግጭቱ ባለባቸው አካባቢዎች ያሉት የክልሉ ነዋሪዎች በምን ይዞታ ላይ እንደሚገኙ ማረጋገጫ አለመገኘቱም እንደሚያሳስበው ነው ጽህፈት ቤቱ የገለጸው። ጆካው የተቆጣጠረባቸው አካባቢ ያሉ ማህበረሰቦች እስካሁን መንግስት መድረስ አልቻለም እነሱ ያሉበት ሁኔታ ለማወቅ በጣም ተቸግረናል። ሁለተኛ ደግሞ በየጫካው በየቅሱ ተበትኖ ራሱን ደብቆ የጠፉ ሰዎችም አሉ። በሶስተኛ ደረጃ ደግሞ አምልጠው ወደ መጠለያ ካምፕ መውጣት ይቻሉ በርካታ ቁጥር ያለው ማህበረሰብ ከጎዲላ ጋሊኮም በሚባል አካባቢ፣ እንዲሁም ድግድጋ በሚባል የቴሩ ቀበሌ ላይ በአውራ በኩል ደግሞ ሲዶ አድኮማ በሚባል አካባቢ ላይ የሰፋሉ። እንዲሁም ከውዋና አውራ እንዲሁም ከፍልጭ ጭፍራ ተፈናቀው ደግሞ ጭፍራ ከተማ አካባቢ ደግሞ እንደ ተፈናቅለው የሚገኙ ማህበረሰቦች መኖራቸውን ማረጋገጥ ይችላል። ተደራራቢ በሆነው ሰው ሰራሽና የተፈጥሮ አደጋ ምክንያት በሰብአዊ እርዳታው ላይ ጫና መፈጠሩን ኃላፊው አልጠበቁም። እስካሁን በክልሉ መንግስት በኩል በተለይ እኔ በሚመራው ጽሕፈት ቤት በኩል በነበረን አቅም ከአሁን በፊት በተለያየ አደጋ የሚጠቃ ክልል መሆኑ ይታወቃል። የጎርፍም ስጋት የግጭት ሳምን የሌላ ከአፈር ሒሳ ጋር የተያዘ ግጭትም አክቲቭ የሆነበት አካባቢ ነበረ። እንዲሁም የድርቅ ችግርም የሚያጋ የቆየ ስለሆነ በጣም ተደራራቢ የሆነ የተፈጥሮና ሰው ሰራሽ አደጋ ሰለባ የሆኑ ማህበረሰቦች እርዳታ የማይናቀሩበት ሁኔታ ነበረ። ስለዚህ ጫና በጣም ከፍተኛ የነበረበት ሁኔታ ላይ ተደራራቢ ደግሞ ይህንን ችግር ሲከሰት መጋዘን ላይ የነበረን የሰዎች በሀያ አራት ሰዓት ውስጥ ለመንቀሳቀስ በአቅማቸው ሞክረናል። ስለዚህ ለጊዜው እስከ ሺ ያህል ሰው ለመርዳት የቻለበት ሁኔታ ነበረ። ይህንን ስለሆነ ደግሞ የፌዴራል መንግስት ولكن 1400 كانوا لايدي لثلاثة شيء ያለበት ሁኔታ አለ። ለተፈናቃዮቹም ምግብ የማቅረብ ኃላፊነት ያለበት መንግስት ነው የሚሉት አቶ መሀመድ በአካባቢያቸው የሚገኙ ዓለም አቀፍ የግብረ ሰናይ ድርጅቶች በሰብአዊ ተራዶ ስራው ላይ እንዲሳተፉ ጥረት እየተደረገ መሆኑን ጠቅሰዋል። ከአደጋ ስጋት ስራ አመራር ኮሚሽን ጋር በመነጋገር በተለይ በስድስት ወረዳ ላሉ ተፈናቃዩ ለሰባ አምስት ሺህ ተፈናቃይ የዓለም ምግብ ፕሮግራም ምግብ ለሶስት ተከታታይ ወር እንዲያቀርብ የስምምነት አቅጣጫ ተሰጥተው በፌዴራል መንግስት በኩል ፈቃድ አግኝተው እኛ ደግሞ ከእነሱ ጋር ስምምነት ተፈራራ- ማረምን ወደ ስራ ተገልጿል። ትናንት ስራ ጀምሮ ደግሞ ምግብ መጓጓዝ ጀምረዋል። አካባቢያቸው የሚገኙት የአለም አቀፍ ተራድኦ ማህበራት ወይም ደግሞ ድርጅቶች ችግሩ ከደረሰ እንግዲህ ከሳምንት በላይ ከሆነው አልዘገዩም ወይ? ምላሽ ለመስጠት መዘገየትን ብቻ ሳይሆን አንዳንድ ከመዘገየት በላይ መገለጽ ተቻለ። እሱ ይታያል። ነገር ግን ይህንን ለመቅረፍ ደግሞ ለእነሱ ያለውን ነባራዊ ሁኔታ ባለን የጋራ ፎረም መሰረት ሪፖርት በማቅረብ ያለውን ችግር፣ ክፍተት፣ አስቸኳይ የማህበረሰብ ፍላጎት ለይተን ለእነሱ የምናደርግበት ሁኔታ ነው ያለው። ስለዚህ ሀብትን ከመፈላለግ ሪሶርስን ከማምጣት አንጻር መዘግየቶች በትክክል እየታዩ ነው። በአካባቢው የሚገኙ ግብረሰናይ ድርጅቶችም ለተፈናቃዮቹ ድጋፍ መጀመራቸው ታውቋል። ለምሳሌ የአፋር ለመላክ ማህበር ለአንድ መቶ ለሚሆን ተፈናቃዮች መጠለያ ምግብ ያቀረበት ሁኔታ ነው ያለው። እንዲሁም ተመሳሳይ ደግሞ የአፋር አርብቶ አደር ማህበረሰብ ሚላት ማህበር የሚባል አብዳ ተብሎ የሚጠራ ሎካል እንዲዋለ እሱን ደግሞ አቅሙን አንቀሳቅሶ እስካሁን የተወሰኑ መርዳት ስራ እየሰራ ነው። በአጠቃላይ ግን መጠለያና የቤት ቁሳቁሱን በተመለከተ የዓለም አቀፍ ግዴታ ያለበት ኦርጋናይዜሽን ፎር ማይግሬሽን የሚባለውን አይኦኤም ኃላፊነት ወስዶ እየሰራ ይገኛል። የዓለም ቀይ መስቀል ማህበር ደግሞ ለሶስት ሺህ ለሚሆን ቤተሰብ መጠለያና የቤት ቁሳቁስ ለማቅረብ ኃላፊነት ወስዶ ቦታው ድረስ በመሄድ በስራ ጥናት ተካሂዷል። አሁን ደግሞ ስቃሪ ባለው ለነዚህ ማህበረሰቦች መጠለያና የቤት ቁሳቁስ የሚያቀሩበት አቅጣጫ ተሰጥቶ ስምነት ተፈርሞ እንቅስቃሴ ላይ ናቸው። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ህዝብ በተመሳሳይ የሰብአዊ ቀውስ ስጋት ውስጥ ይወድቃል፣ ያሉት አቶ መሀመድ የህወሓት ቃል አቀባይ ጌታቸው ረዳ ሰሞኑን ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሞ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አምነው ነበር። የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አርባ በበኩላቸው አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው። እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስበው የተፈጸመ ነው ማለታቸውን ኤፍፒ ማስነበቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ